በርን ነዋሪ የሆነው ድምፃዊ፣ ተዋናይ፣ የግጥምና ዜማ ደራሲ ኤልያስ የማነ ወይም ደግሞ ኪዊ በቅርቡ በማንም አትፈርስም የሚል ወቅታዊና አገራዊ ነጠላ ዜማን ይዞ ብቅ ብሏል። ድምፃዊ ኤልያስ የማነ በ1980 ዎቹ ሙሉ አልበምን በመስራት ለታዳሚዎቹ ያበቃ ሲሆን ከዚያም በኋላ በተለያዩ ጊዜያቶች በሚያወጣቸው ነጠላ ዜማዎቹ ይታወቃል። ኤልያስ በቅርቡ ስላወጣውና ወቅታዊ ስለሆነው በማንም አትፈርስም በሚለው የነጠላ ዜማው ዙሪያ አጫውቶናል እኛም እንደሚከተለው አዘጋጅተነዋል። እሺ፣ አመሰግናለሁ። ማለት ይሄ እንግዲህ አሁን መጨረሻ ላይ የተሰራ ነው ግን ከዛ በፊት በዚህ በኮሮና ጊዜ ውስጥ ሁለት ዘፈኖች ናቸው የተሰሩት። አንደኛው ለኤልያስ መርካ የተሰራ ዘፈን አለ እና ያ ካለፈ በኋላ ደግሞ ይህንን ነገር መስራት ነበረብኝ እና ይሄ በማንም አትፈርሰም የሚለው ዘፈን መነሻው የተጀመረው ኮሮና እንደገባ ፌብሩዋሪ ምናምን አካባቢ ነው የጀመርኩት ጽሁፉ መጽሐፍ የጀመርኩት እና ከዛ በኋላ የግድ ግጥም መፈለግ ነበረብኝ፣ ዜማ እንደገና መዘያየት ነበረብኝ እና ራሴ ሆነኝ፣ ግጥሙንም ዜማውንም የጻፍኩት እና ግጥሙ ራሱ በጣም ረጅም ጊዜ ነው የፈጀው ማለት ይቻላል። ምክንያቱም አንድ ግጥም ስትጽፍ በጣም ብዙ ነገሮች ማየት አለብሽ። የበሰለ መሆን አለበት። በቀላሉ ሰው ውስጥ መግባት የሚችል መሆን አለበት። ይዞን ህጻናቶች ሳይቀሩ በሚረዱት አይነት ሁኔታ እንዲገባቸው፣ እንደገና ደግሞ የመልዕክቱ ጥንካሬ ምን ያህል ነው ጂሪ ራሱ ዛዘፈን ለዘመን የሚቆይ ነው አይደለም የሚለውን ነገር ሁሉ ማሰብ አለብሽ። ዜማ ደግሞ እንግዲህ ያው ስጋ ነው። የግድ ዜማ እንዲጋመድ ሆኖ ሁለት ሶስት ጊዜ ይገርምሻል በቃ ተገርቦ ተቀሽሮ ምናምን ለመጨረሻ ላይ ነጥሮ የወጣው ይሄ ነገር ዜማው ማለት ነው። ከብዙ ሰዎች ጋር ተማክሬያለሁ በዚህ ጉዳይ አገር ቤት ጋር ማለት ነው፣ በዚህ ሙያ ካላቸው ሰዎች ጋር ሳምፕሉን ከዘላለም ጋር ሰራ ነው። ያ ሳምፕል እንዳለቀ በቀጥታ ሳሚ ነው ሳሚ ጎሳዬ ነው ያቀናበረው እና እሱ ጋር መሄድ ነበረ እሱ ጋር ሄደን ተጀመረ እዛ ማለት ነው። በሌላ መልኩ ግን ይሄ ግጥም ያው ትንሽ መልክቱም በጣም ጠንካራ ነው እና እንደገና ደግሞ ለዘመን የሚተላለፍ ነገር ነው። ስለዚህ አሁን የዚህ ግጥም እንዴት ነው ወደ ቪዥዋሊቲ የምንቀይረው የሚለውን ነገር ደግሞ ማሰብ ነበረብን። በዚህ ጉዳይ ማህመድ ኖራይን ነው እንደዚህ ሰራው ብዬ እያስብ የነበረው እና ማህመድ ኖራይ ግጥሙን ሲያየው እና ዘፈኑን ዜማውን ሲሰማው፣ በቃ ይሄ በፍጹም ሀገር ግጥም ሄዳለበት ነው ያለው ህይወት የሚኖረው እዛ ጋር ሲሆን ነው። አለበዛ እዚህ ምንም ነገር ስለማይኖረን ብዙ የሆነ ዝም ብሎ ማየው ነገር ሊሰራ ይችላል እና ከሚገባው በላይ ፕሮፌሽናል በሆነ መንገድ ነው ሲያየው እና ኦልሬዲ አገር ቤት ደግሞ መላክ ነበረበት ራሱ እና እንደገና ደግሞ ከመልእክቱ ጋር መሄድ የሚችልበትን ከንዲሽን በሙሉ ማሰብ ነበረብን እና በቀላሉ እንትን ያለ ነገር አይደለም። ኦልሞስት አንድ አመት ከሶስት ወር ምናምን የፈጀ ነገር ነው ማለት ነው እንግዲህ በዛን ጊዜ ሁለት ሺ ሀያ ላይ ሶሻል ሚዲያው ላይ የምታዩ የሚያስጨንቁ በጣም ሀገሪቱን በጣም አጣቦ እና ወጥሮ የያዙ ብዙ ነገሮች ለማየት ሁሉ አንዳንድ ጊዜ እስከሚከብድሽ ድረስ ማለት ነው እዚህና የሚቆንበት ነገር ነው የነበረው እና ከነዛ ከነዛ ጋር ተገናዝቦ ምንድን ነው መሆን ያለበት አርቲስት ማስቀመጥ ያለብኝ ነገር ምንድን ነው ከሚለው አንጻር ነው እንግዲህ ዞሮ ዞሮ እዚህ ላይ መጥቶ ያረፈው ማለት ነው። ቀደም ሲል እንደጠቀስከው ስራው በተወሰነ የተወሰነ ደረጃ አገር ቤት ነው የተሰራው። በተለይ ደግሞ ተወዛዋዦቹ፣ የተለያዩ ግብአቶቹና እንቅስቃሴዎቹ ሁሉ የተካተቱት አገር ቤት ባለው ሁኔታ ነውና አንተ እዚህ ሆነ አገር ቤት የነበረውን ክፍል ለማካተት የነበረው ጥረት ምን ይመስል ነበር? አስቸጋሪ አልነበረም ወይ? በተለይ ደግሞ ወቅቱ የኮሮና ወቅት እንደመሆኑ ሁሉ እንዴት ነበር? አስቸጋሪ አልነበረም ወይ? አስቸጋሪ ነበር ማለት ይልቅ ምክንያቱም በጣም ብዙ ትግስት ይጠይቃል። እንደገና በጣም ኢነርጂ ይፈልጋል፣ ጊዜ ይፈልጋል፣ እንደገና መረዳዳት አረዳድ ይፈልጋል እና ልጆቹ ደግነቱ በቀላሉ የሚረዱ ልጆች ነበሩ። እና ግን ሁለት ሶስት ጊዜ በቃ መቀረጽ ነበረበት። የተወሰነው ቦታ ላይ ከግጥሙ ጋር እንዴት ሕይወት እንዲኖረው ከዜማው እና ከግጥሙ ጋር ዜማውን ግጥሙን አርቲስት ትንትርሶ የሚሄድ ነገር መሆን ነበረበት እና እነሱ መጀመሪያ ካዳመጡት በኋላ ስራውን በጣም ነው የወጡት። እነ ስራው ብሎ ነው ያ ሁለት ሶስት ቦታ ነበር እንትን ያለው እና በጣም ይገርም ከነበሩ ልጆች ጋር የሰራ ነው። ወጣቶች ናቸው እና በጣም ጊዜ ወስዷል። እሱ ነው አንደኛው ትልቅ ጊዜ የወሰደው፣ ምክንያቱም በኮሮና ምክንያት እኔም መነቃነቅ አልችልም። እና ያ ቢሆን ኖሮ የበለጠ ነገሩ ይቀላል። ስለዚህ በሁለት ሲን መክፈል ነበረበት። ሰማንያ ፐርሰንቱ ኢትዮጵያ መስራት ነበረበት፣ ቀሪውን ደግሞ ሀያ ፐርሰንት እዚህ መስራት ነበረብን። ያ በጣም በቃ አሰልቺና አታካች እንደገና ደግሞ ልክ አስጠራሽ ጊዜ አስደራሽ እንደገና በቃ ትዕግሥትሽን የሚፈታትን ነገር ሆኗል። ግን አዜንዶ በተለይ ማለቅ ነበረበት። ሰለሞን ሲሳይ ሳክስፎን እዛ ውስጥ አለ እንደገና ገና ደግሞ ቱፓክም መሰንቆ ውስጥ ገብቷል። ነገሩ ሀሳቡ በቃ ባህል ዘመናዊ እንደሚሆን አይነት ስሜት ሆነ ቅንብር ነው የነበረው። የያዝነውን ዓመት ጨምሮ ያለፈው ዓመት ዓለማችን በኮቪድ ወረርሽኝ ምክንያት አሉታዊ በሆነ መንገድ የተጠቃችበት እንደነበረ ይታወሳል። በርካታ ኢንዱስትሪዎችም ተጎድተዋል። ከዚህ መካከል የሙዚቃው ወይም ደግሞ የመዝናኛው ኢንዱስትሪውም አንዱ እንደሆነ ይታወቃል። በተለይ ደግሞ አንተም እንደ ሙዚቃ ባለሙያ ኮቪድ ያደረሰብህ ተጽዕኖ ምን ይመስላል ባንተና በሌሎች ሙዚቀኞች ላይ በተለይ ደግሞ በውጭ አገር ያሉ ሙዚቀኞች አዲስ ሙዚቃን በሚያወጡ ጊዜ አገር ቤት ሄዶ ማስተዋወቅ ከታዳሚዎቻቸው ጋር መገናኘት የተለመደ ነገር ነው እና ይህንን አለማድረግ በራሱ የሚፈጥረው ስነ ልቡናዊ የሚሆን ከታዳሚ ጋር አለመገናኘት ያለው ችግር ምን ይመስላል ባንተ ላይ የደረሰው ነገር ምን ይመስላል እንግዲህ ይሄ ነገር አለም አቀፍ ችግር ነው ጠቅላላ እና ግን እንግዲህ እንደ አርቲስት አንድ ስራ ሲኖርሽ ያንን ስራ ለፓብሊክ ማቅረብ ትፈልጋለሽ እና ይህ ጊዜ ደግሞ ጥሩ ጊዜ አልነበረም። ከፓብሊክ ጋር ለመገናኘት እድሉም የለም። እንደገና ደግሞ ኢምፓክት ያሳደረው ፌስቲቫልም ላይ ላይ አለ። እንደገና ደግሞ ኮንፈረንስ የሚውዚክ ኮንፈረንሶች ላይ ኢምፓክት አለው። የኮንሰርት ፐርፎርማንስ ላይ ኢምፓክት አለው። ቱር ላይ አድርግ ብትይ ኢምፓክት አለው። አዲስ ስራ እንኳን ልደርግ ብትይ ፋይናንሺያሊ በጣም ኢምፓክት አለው። ሌላ መተዳደሪያም ከሌለሽ በጣም አስቸጋሪ ነዋ እና በሁሉም ላይ በጣም ትልቅ ተጽዕኖ ነው ያሳደሩ። በቢሊዮን የሚቆጠር ብር ነው ሉዝ ያደረገው የሙዚቃ ኢንዱስትሪ በዓለም አቀፍ ደረጃ ራሱ ስታጽቢው ማለት ነው። እና በጣም ስራዎች አስተጓጉሏል። በቃ ብዙ ነገር አሁን ያለው ሞንስትሪም ላይ ነው እንጂ ሌላ ምንም ነገር የለም። ከፋብሪካ በጣም አርቲስቶችን ከሚገባ በላይ ጎድቷል፣ እንደሌላው ሴክተር ማለት ነው። እንደ ምኞት ሀገር ቤት ሄጄ በሰራው አብሬ በጣም ደስ ይለኛል። እዚህም ደግሞ ከጓደኞች ጋር በሰራው ደስ ይለኛል። እንደገና ደግሞ እሱ ብቻ አይደለም አዳዲስ የሚወጡ ተዘጋጅ ዘፈኖች አሉ ገና መውጣት ያለባቸው እነዛ ነገሮች አንድ ላይ አጠረጋጥሽ በጋራ ሁለቱን ሁሉንም ወስደሽ ፐርፎርም ማድረግ በጣም ፍላጎት ሊኖር ይችላል። ግን በዚህ ቦታ ላይ በቃ የሆነ ቦታ ላይ ተይዘናል። ስለተያያዘን በኮቪድ ምክንያት እነዚህ ነገሮች በሙሉ ዝም ብሎ በዚህ ሰዓት ላይ እንደ ድሪም ነው የሚሆኑት እንጂ ፕራክቲካሊ መሌዛ የሚቀመጡ ነገሮች አይደሉም። ያለው ነገር ምንድን ነው? ያው ሶሻል ሚዲያ ና ሚኒስትሪ ሆኖ ሌላ ነገርሽ የሚወሰኑ አሁን በቪው ነው እንጂ በአካል በፐርፎርማንስ መድረክ ላይ ወተሽ መሰሪያቸው ነገሮች እንደገና ኮንሰርት ላይ ልቅርብት የማይሆን ነገር ነው፣ ወይንም ቱርም ላይ ርግብት የማይሆን ነገር ነው። እና እንደዚህም በሙሉ አንድ ላይ ይዞ እግራችንን ስላሳሰረን በቃ ምንም ማድረግ መነቃነቅም አይቻልበት ከንዲሽን ያለው ዝም ብሎ አሁን እንደ ድሪም ማሰብ ነው ያለው ነገር። እንግዲህ ታይሙ የለንም። በትክክል እንዲ ነው ለማለት ራሱ በጣም አስቸጋሪ ነው። ከዚህ ከአዲሱ የሙዚቃ ስራህ ላይ የመጀመሪያዎቹን ስንኞች ብናይ በአብዛኛው ትኩረታቸው በሀገር ላይ ነውና፣ ሰላም ይሁን የትውልድ አንድነት የከፍታ የፍቅር ሰገነት የቀስተ ዳመናው ደምቆበት ይታይ የኢትዮጵያን ምድርና ሰማይ ሰላም ይሁን እንዲህ እያለ ይቀጥላል። እንግዲህ ግጥሞቹ ና አንተ ትቀጥልበታለህ ከዚህ በኋላ ያሉትን ግጥም፣ እንዲሁም ከዚሁ ጋር በተያያዘ ደግሞ ቀደም ሲል ጠቅሰኸዋል፣ ይህ ሙዚቃ የተሰራበት ወይም ደግሞ ይህ ዘፈን የሰራህበት ዋናው ምክንያት ሀገራዊ በሆነ ጉዳዮች ላይ ተንተረሰ ነው ና እስቲ ልታስተላልፍ የፈለግከውንም ጭብጡንም ከዚህ ጋር አያይዘህ ብትገልጽልን። ይሄ ሙዚቃ ትንሽ ለዘመን የሚሆን አይነት ነገር ተብሎ ነው የተሰራው ና ምንድነው በአብዛኛው ስለ ሙዚቃው ትንሽ ለማለት ማለት ነው የትውልድ ሰላምና አንድነት ለከፍታችን ይበቃል። በደንብ አጥንት ተከፍሎ ደግሞ ለዚህ ደርሰናል። ኢትዮጵያ ብዙ ዘንዶች ቢያሰፈስፉም በመሬት ላይ ሊወሯት ወጣ ወረደ፣ በሰማይ ላይ በምድሯ ሰማይ ላይ ተንሳፉ፣ የሚጠብቋት መላእክቶች አሉ። ቀላል አገር አደለችም ኢትዮጵያ። እምነት፣ ባህል፣ ቅርሳለን መጠበቅ እንጂ መንቋሸሽ የለባቸውም። ክብሯንም አሳልፈን መስጠት የለብንም። ትልቁ ችግር ሴራ ነው። በሴራ ሳቢያ እራሳችን ተጠራፈን ትውልድን ገፈት ቀማሽ አድርግ የጊዮን ልጆች ነን ሁላችንም እና በደንብ ተጋምደናል። ህብረ ቀደም ነን እና በፍጹም አንድ ላይ ተያይዘን መቀጠል አለብን እንጂ ኢትዮጵያ ለማፍረስ የሚደረገው ነገር በፍጹም አይሆን ነገር ነው። ምክንያቱም ኢትዮጵያ ሌላ እንደምናውቃት አይነት ሀገር አይደለችም ሲጀምር ማለት ነው እንግዲህ፣ በአባቶቻችን በአያቶቻችን ጸሎት ያለች ሀገር ነች። ሴራና መጠላለፍ ምንም ነገር ያችን ነገር ሊያደርጋት አይችልም። ምናልባት ትውልድ ሊያጠፋ ይችላል። ኢትዮጵያ ግን በምድር ላይ ከሌላ ሁሉ የሚለያት ካለው ታሪኩ በሙሉ ከእግዚአብሔር ጋር ባላ ቃል ኪዳን መሰረት በአፈርና በወንዞቿ ልጆቿን የምታደናገር ነች። የትኛውም ሀገር ያንን ነገር አያደርገው። የትኛውም ሀገር መዳኛ አፈር የለውም። የትኛውም ሀገር መዳኛ ውሃ ወይም ጠበል የለውም። እና ይህ ቀላል አለን እንቻቻለ ሰላም ለፍቅር ለአንድነት፣ እንቻቻለ ሰላም ለፍቅር ለአንድነት ያኖረን አርዘር ሳይለ ያለን እንግዲህ መሬት ጠበላ አይደፋም፣ በሶማ አይተፋም እና ታዲያ አትገፋም፣ ትውልድ ያልፋል እንጂ በደሜታ አትመቻገር አትተፋም ይላል እና ከዛ አፈሯ ወንዟ

የእግዚአብሔር ኃይል ያለች ሀገር ነች እንጂ በሰዎች ኃይል ያለች ሀገር አለች። አሁን በዚህ ዓለም ላይ የሚያስፈራው ነገር ምንድን ነው? ከምንም ሚሳይል በላይ ከምንም ነገር በላይ ሁለት ነገር ነው፣ ኢትዮጵያ የሚለው ቃልና አባይ የሚለው ቃል ነው። እዛ ላይ ነው መተባበር ያለብን። መኖሯን የዛችን ሀገር እንደሆነ ነው ማረጋገጥ ያለብን። ሴራው ላይ አይደለም መቆየት ያለብን። እግዚአብሔር ደግሞ የሚያሻገረውን ያችን ሀገር ሰላም ያመጣላት መንገድ ነገር ይበዛል ከሚል አንጻር የተቀመጠ በጣም ባላንስ የሆነ ገጥም ነው ማለት ነው። በሌላ መልኩ እና ኢትዮጵያ እንደምናያት አይደለች። አውስትራሊያ በተወሰነ ደረጃም ቢሆን የተቀመጡት ገደቦች ተነስተዋል። አንዳንድ የሙዚቃ ስራዎችም በተለይ እዚህ ሀገር ያሉ ሰዎች በማሳየት ላይ ይገኛሉ። እና አዲሱ ሙዚቃህን እዚህ አውስትራሊያ ላለው ታዳሚ ለማቅረብ ያሰብክበት ሁኔታ አለ ወይ? አስቸጋሪ ነው አሁን ይሄ፣ ምክንያቱም መቼ ሁሉ ነገር በጣም እንደሚሆን አይታወቅም። እንደገና ደግሞ ለዚህ ደግሞ ሲባል ለዚህ ብቻ ሳይሆን አድሬስ ለጠቅላላ ሶሳይቲ የሚሆን አንድ ዝግጅት የግድ መኖር አለበት። ለዛ ያው እየተነጋገርን ነው ከተወሰኑ ጓደኞች ጋር። እና እሱ እንግዲህ አሁን ለጊዜው በንግግር ላይ ነው ያለው። ሌላው ኮሮና ካመጣቸው መልካም ነገሮች መካከል ብዙ ሰዎች ኦንላይን የመጠቀም ነገርን አዘውትረዋል። ያንተስ ሙዚቃ ምን ይመስላል? በአሁን ሰዓት ላይ በኦንላይን በዩቲዩብ የሚሆን ለማድረስ የጣርክበት ሁኔታ አለ ወይ? ተቀባዩነት ውስጥ ምን ይመስላል በዓለም ዙሪያ ስራውን የሚገዙ ፕሮዲሰሮች ወይም ደግሞ ያን ነገር የሚቀብሩ ፕሮዲሰሮች መፈለግ ነበረብን፣ እና ወደ ሶስት ፕሮዲሰሮች ፈለግን። ብዙዎቹ ያው ፕሮዲሰሮች ስልካቸውን አይመልሱም፣ ችግር አለባቸው። መጨረሻ ላይ ያወራነው ከምነሻዋ ጋር ምነሻዋ፣ በጣም የሚገርም አንበልሰው ነው እና ግልጽ ሆኖ ነው ሁሉ ነገር ሲመክረኝ የነበረው እና በጣም ስራውን ወዶት ብዙ እንደተለፋበት ያስታወቃል። እና እንግዲህ እኔ ስለ ስራው ምናምን አለኝ ተነጋግርን፣ ያለውን ነገር ተነጋግርን። እና ኦልሬዲ እሱ ወሰደውና ኦረዲ ከዚህ ደግሞ ፎቶዎች እና ሌሎች ነገሮች መላክ ነበረባቸው። እነሱን አንድ ላይ አድርጎ እሱ ነው የወሰደው ማለት ነው። በመነሻ አማካኝነት የወጣው እና እንግዲህ እስካሁን እስከማቆ ድረስ እስከ አስራ ሁለት ሺህ ደርሷል። በዚህ በሁለት ሳምንት ውስጥ ያለው ቪው እንግዲህ ከዚህ በኋላ ይቀጥላል ብዬ አስባለሁ። የሚደረግ ነገር ይኖራል በማንኛውም ሰዓት ውስጥ። የኪነ ጥበብ ባለሙያዎች ስለ አገር ብዙ ነገር ይላሉ፣ ይጽፋሉ፣ ይዘፍናሉ፣ ይገጥማሉ ይስላሉ አሁንስ ካለችበት ፈታኝ ሁኔታ አንጻር ሲታይ የኪነ ጥበብ ባለሙያዎች እያበረከቱት ያለው አስተዋጽኦ ምን ይመስላል መሰራት በሚገባው መጠንስ ተሰርቷል ወይ ስለ ሀገር በማሳሰብ ህብረተሰብን በማረጋጋት በማስተማር በማሳወቅ ዙሪያ የኪነ ጥበብ ባለሙያዎች ወይም ደግሞ በተለይ ደግሞ ድምፃውያን እያበረከቱት ያለው አስተዋጽኦ ምን ይመስላል በቂ ነው ወይ ካልሆነስ ምን መደረግ አለበት እንግዲህ ምንድን ነው ማለት ሙዚቃ ከሚገባው በላይ በጣም ፓወርፉል መሳሪያ ነው። አንድ አርቲስት ደግሞ ትልቁ ዋና መኖሪያው ህዝብ ውስጥ ነው። የህዝብን ስሜት፣ የህዝብን ሀሳቦች፣ የህዝብን ደግሞ የሚፈልገውን አቅጣጫውን በሙሉ እዛ ውስጥ ኖሮ ያንን ነገር የሚገልጽ ነው። ከምንም ነጻ የሆነ ነው ማለት ነው። ምክንያቱም አርት ነጻነት ይፈልጋል። እንደገና ደግሞ በሌላ መልኩ ህዝቡን ነው መኖር ያለበት እና በዛ አንጻር እንግዲህ ያሉት አርቲስቶች በአብዛኛው እየሰሩ ያሉት ነገር ጥሩ ነው ብዬ ነው ማስቡ። እንግዲህ ያው ውጭ ያለውና ሀገር ውስጥ ያለው ደግሞ አርቲስት አለ። ራሱ በሀገር ቤት ያለው ሁኔታ ጥሩ ነው ያለው ነገር፣ ግን ስቲል በጣም የግድ አዌርነስ መፍጠር ያስፈልጋል ሶሳይቲ ውስጥ፣ ህዝቡ ውስጥ አዌርነሱን የግድ መፍጠር ያስፈልጋል። ትክክል በሆነ ነገር ላይ ትክክል ነው፣ ትክክል ባልሆነ ነገር ላይ ትክክል። በቃ ፖዚቲቭ በሆነ መልክ የሚጠራ ነገር ካለ እና ህዝቡን ማረጋጋት የሚችል ወደ አንድነት ማምጣት ማምጣት የሚችል ወደ ማረጋጋት የሚችል ማምጣት የሚችል እና ወደ ፍቅር ማምጣት የሚችል ነገር ነው የሚያስፈልገው፣ መሰራት ያለበት ያው የተወሰነው ነገር የተሰራ ነው። ግን አሁን በውጭም ደረጃ እንግዲህ የተወሰኑ ልጆች በጣም ያችን ሀገር ለማሰራት በጣም ብዙ ሞክረዋል። የሮቱ በየፊናቸው ያለው ግን ምንድነው ምለው የበለጠ መሰራት አለበት ብዬ አስባል። ውጭ ያሉትም አርቲስቶችም ወደ እዛም ሀገር ያሉት አርቲስቶች በጋራ የሚሰሩ ነገሮች ካሉ፣ የጋራ ስራዎች በአብዛኛው ስለዛች ሀገር የሚሰሩ ደስ ይላል። በጋራ የሚሰሩ ስራዎች በጣም ጥቂት ናቸው አይታ እንደገና ውጭም ባለነው ግን አርቲስቶች ይህንን ነገር አትሊስት በዛች ሀገር ሲባል ጥበባችንን አንድ ላይ አድርገን ጊዜና አጋጣሚ ሲገኝ አንድ የተለየ ነገር መስራት አለብን። ከአውስትራሊያ ብዙ የሚሄድ ሙዚቃ የለም። የተወሰኑ ሙዚቃዎች ናቸው ታወቁትና አትሊስት እዚያ ሀገር ያሉት አርቲስቶች ከምንም በላይ ናቸው። በጣም ብዙዎቹ እምቅ የሆነ ችሎታ ያላቸው ናቸው እና በጋራ የሚሰራ ነገር ላይ አትስን ብናተኩርና አዌርነሱን በመፈጠር እዚህም ያለውን ሶሳይቲ አዌርነሱ በመፈጠር እዛም ያለውን አዌርነሱ መፈጥረን በአጭር ጊዜ ውስጥ ከአንድ ንግግር ይልቅ ማለት ነው እና ቀላል አይደለም ያንን መሳሪያ ተጠቅሞ ኢትዮጵያ በጣም የብዙ ባህልና እስቴት ባለቤት ነች እና እነዛን ነገሮች በሙሉ በህሊናችን አስቀምጠን ያችን ሀገር እንደ ሀገር ለማቆየት ባህልም አንዱ እስቴት ስለሆነ እሱን የበለጠ ወደ አቀበትና ወደ ከፍታ የምናደርስበትን ኮንዲሽን ሁላችንም በግል አስበን ከዛ በጋራ የምንሰራው ነገር ላይ አንድ ላይ ያችን ሀገር ብናሰራ ብዬ ነው በመጨረሻ ላይ ያስማነሳልህ ነገር ምንድን ነው? እንደሚታወቀው እዚህ አውስትራሊያ ውስጥ በርካታ የሚባሉ የኪነ ጥበብ ባለሙያዎች የሉም። ጥቂት ሙዚቀኞች፣ በትወናውም ውስጥ የተሰማሩ ጥቂት ባለሙያዎች አሉ። እናንተው ባንድ ላይ በመሆን ተሰባስቦ ተባብሮ የተለያዩ ስራዎችን ለመስራት በማህበር የመደራጀቱን ሁኔታ አስባችሁበት ታውቃላችሁ ወይ? በዚህ ዙሪያ ላይ ምን የተሰራ ስራ አለ? ቀደም ሲል አንተም እንደጠቀስከው የሙዚቃ ባለሙያዎችም ሆነ ከሀገር ቤትም ከውጭ ቢተባበሩ መልካም ነው ብለሃል። ና እዚህ ስ ያላችሁስ እንደዚህ ለማድረግ አስባችኋል ወይ? በማህበር መልክ ለመደራጀት ጥሩ እንግዲህ በማህበር ደረጃ መጀመሪያ አካባቢ ተሞክሮ ነበር። መላይ ተደረሰ አላውቅም። ግን ያው ኮቪድ መጣና ሁሉ ነገር ተሸፋፈነ። በሌላ መልኩ እንዳልሹ እንደ ሙዚቀኛ ምናልባት ያው በጣም ትንሽ ነን ያለ ነው። ግን ትንሽም ሆነ ብዙ ስራ መስራት የምንችልበት ከንሽን አለ። በሌላ መልኩ ምንድነው ብዙ ሙዚቀኛ ስለሌለ ሀበሻ ሙዚቀኛ ስለሌለ ያሉት ሙዚቀኞቻችን ራሱ ከነጮቹ ጋር አንድ ላይ ሆነው የኢትዮጵያን ባህልና ሙዚቃ አስተምረው ከእነሱ ጋር ያን ስራ እንዲሰሩ እና አደባባይ ላይ የኢትዮጵያ ሙዚቃ ተብሎ እንዲወጣ ማድረጋቸው አንድ ትልቅ ክሬዲት ነው። በሌላ መልኩ እኛ ደግሞ ሙሉ ለሙሉ የራሳችን ሙሉ ሙዚቀኞች ስለሌለን ብለን መቀመጥ የለብንም። ያለውን ነገር ቅድም እንዳልኩት በጋራ የሚሰሩ ነገሮች ላይ አተኩረን መስራት ይጠበቅብናል። ምናልባት ኮቪድ ይዞ ሊሆን ይችላል፣ እንደ ርሹ የእለት ኑሮም አለ፣ ትምህርት አለ፣ ብዙ ብዙ ነገሮች የሚቤተሰብ ምናምን ሊኖር ይችላል። ግን ስቲል ጊዜ ይኖረናል ብዬ አስባለሁ እና እዛ ላይ ሞስት መስራት አለብን ብዬ አስባለሁ። ጓደኞችም ሌላ ሰው ይገሩታል ብዬ አስባለሁ እና የጊዜ ጉዳይ ነው እንጂ ያ ነገር መሆኑ አይቀርም። በጣም አስፈላጊም ነው። ድምፃዊ ተዋናይ፣ የግጥምና ዜማ ደራሲ ኤልያስ የማነ ወይም ኪዊ ስለነበረን ቆይታ እናመሰግናለን ማለት፣ በጣም አመሰግናለሁ። ኢንተርቪው ስለጠራሽኝ ና ሀሳቤ ተሰ ስላደረሽ በጣም አመሰግናለሁ። በዚህ አጋጣሚ አዳጊዎችን በሙሉ በጣም እናመሰግናለሁ። እንግዲህ ግቡና ሼር አድርጉ ላይክ አድርጉ። እግዚአብሔር ይስጥልን። እንግዲህ ኢትዮጵያን ሰላም ያደርግልን ሰላሙንልኝ መንጎዘር ቤተሰብ ተውልድ ያኮላሻ